ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ ከሳም አብደላ። በአይባ ውስጥ በኮቪድ አስራ ዘጠኝ ጋር የሞቱ ሰዎች ቁጥር አራት ሺህ በላይ ደርሷል። ግዛቱ ረቡዕ ሁለት ተጨማሪ ስልሳ አንድ ሰዎች መሞታቸውን ዘግቧል። በድሪ ኳኔ ውስጥ ባለፈው ሃያ አራት ሰዓታት ውስጥ አስራ ሁለት ሺህ አምስት መቶ በአጠቃላይ ተጠቂ ሲሆኑ አንድ መቶ ሰባ አንድ ደግሞ ሰዎች ሞታል። 16.8 አውንታዊ ምጣኔ በጠቅላላ በ24 ሰዓታት ቆጠራ ላይ ዘጠና አራት ሰዎች የተጨመሩ ሲሆኑ የ14 ቀናት ሙከራ አውንታዊ ከሳምንት በፊት ከነበረው 13.5 ፐርሰንት በልጠዋል። በአምስቱ ግዛቶች የተገኙ አዲስ የበለጠ የተላላፊ ኮሮናቫይረስ ዝርያ ተገኝተዋል። የጤና ባለስልጣናት እስካሁን ድረስ ባረጋገጡ ምናልባት በነበራስካ እንዲሁ ሊሆን ይችላል ብለዋል። የጤና ባለሥልጣን አዲስ ጫና በነብራስካ ውስጥ ወደ ሆስፒታል መተኛት መጨመር ሊያስከትል ስለሚችል አዲስ ችግሮችን ያመለክታል ይላሉ። አዲስ ጫና እንግሊዝ ውስጥ ብሔራዊ መቆለፊያን ያስከተለ ሲሆን ቫይረሱ በካሊፎርኒያ፣ ፍሎሪዳ፣ ኒውዮርክ፣ ጆርጂያ እና ጎረቤት ኮሎራዶ ተገኝተዋል። አንድ የፌዴራል ዳኛ ፕሬዝዳንት ትራምፕ የስጋ ማሸጊያ እፅዋት ወሳኝ መሰረት ልማት ብለው መሾማቸውን ታይሰን ፊልስ በተንሰራፋው የወረሽኝ ከተያዙት የተሳተተ ሞት ፍርድ ቤት ከሚቀርቡት የይግባኝ ጥያቄ አንስቷል። አይዋ ካፒታል ዲስፐርች እንዲዘገብ የምግብ ግዙፍ የሆነው ሰዎች በሟቹ ሰራተኛ አካባቢዎች የቀረቡ በርካታ ክሶችን ያጋፍጣሉ። በአጠቃላይ እነዚህ ክሶች ኩባንያው ሰራተኞቹን ከኮቪድ ስራጤን በበቂ ሁኔታ መከላከል ባለመቻሉ እና በኩባንያ የምግብ ማቀነባበሪያ ፋብሪካ ውስጥ በተከሰቱ ወረርሽኝ ላይ በሚከሰቱ አደጋዎች በትክክል በመጥቀስ በማጭበርበር የተሳሳተ መረጃ እና ከባድ ቸለኝነት ያከራከራል። የሱዳን ዲስትሪክት ዜና በውድሪ ከሆኔ ውስጥ የፋይዘር እና የሞደርን ክትባት ስርጭት አስመልክቶ አንድ ዘመና አወጣ። ለአጠቃላይ ህዝብ ለማንም በቂ መጠን ከመገኘቱ በፊት የዜና መሰራጫ ከጸደኝ መጨረሻ እስከ ከሰደይ መጨረሻ እስከ 2021 የበጋ ሊሆን ይችላሉ ብለዋል። በአካባቢው ደረጃ አንድ ኤ ቅድሚያ ለሚሰጠው የጤና እንክብካቤ የግል እና የረጅም ጊዜ እንክብካቤ ነዋሪዎች እና ሰራተኞች ክትባት እየተሰጡ ነው። በሚቀጥለው የበርካታ ሳምንቶች የጤና አጠባበቅ ሰራተኞች ዋና ትኩረት ሲሆነው ሊቀጥሉ ይችላሉ ብለዋል። ዳኮታ ከሆነ የጤና በቅርብ ወደ ክትባት ደረጃ ዋን ቢ ለመግባት እየጠበቀ ነው ይህ እድሜያቸው ሰባ 75 እና ከዚያ በላይ ለሆኑ አዋቂዎች ክትባት እንዲገኙ ያስችላል ብለዋል። ቀጠሮ ለመያዝ ሰዎች ወደ ጤና ክፍል ሊደውሉ ይችላሉም ብለዋል። ለመደወል ቁጥር 4024049469 ወይም በእንግሊዝኛ ሲሆን 4024041187 በስፓኒሽ መደወል ይችላሉ። አመሰግናለሁ።